በጦር ሰራዊት ብዛት ከዓለም ሃያ አምስተኛ ደረጃ ላይ የምትገኘው ሳዑዲ አረቢያ በዓመታዊ ወታደራዊ ባጀት ግን ከአሜሪካ ቻይናና ሩሲያ ቀጥላ በአራተኛ ደረጃ ላይ እንደምትገኝ ወቅታዊ መረጃዎች ያመለክታሉ። ለግሪጎሪያው 2018 የበጀት ዘመንም 56 ቢሊዮን ዶላር መድባለች። በትላንትናው ዕለት በመንግስታዊው ቴሌቪዥን እንደተገለጸው የጦሩ ጠቅላይ ኤታ ማጆር ሹም የነበሩት ጀነራል አብዱራህማን ቢን ሳሌህ ከስልጣናቸው ተነስተው የንጉሱ ምክር ቤት ወታደራዊ አማካሪ ተብለዋል። በእርሳቸው ምትክም የአየር ኃይል አዛዥ የነበሩት ጀነራል ፋይድ ቢን ሐሚድ አል ራዋይሊ ጠቅላይ ኤታ ማዦር ሹም ተደርገዋል። የምድር ጦር አዛዥ ጀነራሉም ከቦታቸው ተነስተዋል። የሶስቱም ታላላቅ የጦር ክፍሎች የበላይ አለቆች በተመሳሳይ ወቅት ከኃላፊነት መነሳት፣ እንዲሁም የሌሎች በርካታ የሲቪልና ወታደራዊ ሹመኞች ሹመት እና ሽረት የመካከለኛው ምስራቅን የፖለቲካ ተንታኞች ቀልብ ስቧል። ለሁለት ሳምንት ደርሶ መልስ ተብለው የገቡበት የየመን ጦርነት ሶስተኛ ዓመቱ ሊይዝ መቃረቡ ወደፊትም መውጫው መቼ እንደሆነ ለማወቅ ማስቸገሩ የሳውዲ መንግስትንም በእነርሱ የጦር ሰራዊት ስር የተሰባሰቡትን የአካባቢው ሀገራትንም ሆነ ጉዳዩ በቅርብም ሆነ በርቀት የሚከታተሉ ሀገሮችን ባሳሰበበት ሰዓት የጀነራሎቹ ሹምሽር የመገናኛ ብዙሃን ርዕሰ አንቀጽ መሆኑ የሚጠበቅ እንደሆነ አንድ ስም ያይጠቀስ ያሉ አሳይ ሰጪ ይናገራሉ። ከዚህም በላይ የሳውዲ መንግስት የመን ላይ እስካሁን የሄደበት መንገድ መስተካከል እንዳለበት መወሰኑን ወይንም የተለየ መንገድ ሊከተል መምረጡን ያመለክታል ይላሉ። የሳውዲ መንግስት ተጨማሪ ማብራሪያ ያለመስጠቱ ውሳኔውን ለመላምቶች ክፍት አድርጎታል። የመካከለኛው ምስራቅ የፖለቲካ ሀያሲ የሆኑት ማጁብ ዘዋሪ ለአልጀዚራ ቲቪ እንደተናገሩት የሳውዲ ወታደራዊ ሹምሽር የተራዘመው የየመን ጦርነትና የፈጠረው ሰፊ ማህበራዊ ቀውስ ውጤት ነው። ተንታኙ እንዳሉት ሳውዲ መራሹ ጦር በየመን ብዙ ጥፋትና ትንሽ ውጤት ነው ያስገኘው። በየመን እየተደረገ ያለው ጦርነት ከአስተባባሪዋ ሳዑዲ አረቢያ አንጻር ስታየው በዓለም አቀፍ ደረጃ ከፍ ያለና ተደጋጋሚ ወቀሳን ፈጥሯል። እናም ሳዑዲ አረቢያ አሁን የያዙትን መንገድ እንዲያስተካክሉ ተደጋጋሚ ጫና ተደርጎባቸዋል። እንደኔ እንደኔ ሳዑዲ አረቢያ የተዘጉ የአውሮፕላን ጣቢያዎችንም ሆኑ ወደቦችን በመክፈት ለዓለም አቀፍ ማህበረሰብ በጎ ምላሽ የምትሰጥ ይመስለኛል። ሌሎች ተንታኞች ደግሞ አልጋ ወራሽ መሐመድ ቢን ሰልማን በሚቀጥለው ሳምንት በእንግሊዝ ለያዙት የጉብኝት መርሃ ግብርና ከጠቅላይ ሚኒስትር ቴሬዛ ሜይ ጋር ለሚኖራቸው የሁለትዮሽ የጋራ ውይይት በተለይ ተደጋጋሚ ቅሬታ በሚቀርብበት የየመን ጦርነት ስልት ላይ ትኩረት ሰጥተው እየሰሩ መሆናቸውን ለማስገንዘብ ይረዳዋል ይላሉ። ሳውዲ አረቢያ ለመከላከያ ከምትመደበው ከፍተኛ ባጀት አንጻር ተቋሙን ለማዘመን እና ቢያንስ 50 በመቶ መሳሪያዎችን በሀገሯ ለማምረት በራዕይ 2030 እቅዷ ላይ አስቀምጣለች። አንዳንድ ተንታኞች ደግሞ ሹምሽሩ የዚህ መከላከያዋን በራሷ አቅም ለማምረት የያዘችው እቅድ አካል እንደሆነ ያሰምሩበታል። በብዙ ሀገሮች ባልተለመደ ሁኔታ ሳውዲ አረቢያ ወታደራዊ ቁሳቁሷን ተተኳሽ ጥይትንም ሆነ አልባሳትን ጨምሮ ሙሉ በሙሉ ከውጭ አገር ነው የምትገዛው። ያም ሆነ ይህ አዛውንቱ ንጉሥ ሰልማን ቢን አብዱል አዚዝ ታማኝ ጄነራሎቻቸውን ቁልፍ ቦታ ላይ ከማስቀመጣቸው ጀርባ የወጣት ልጃቸው የአልጋ ወራሹ መሐመድ ቢን ሰልማን ይሁንታ እንደማይጠፋበት ብዙዎች አስምረውበታል። ሰለሺ ሽብሩ ለዶቸ ቬለ ሪያድ።